ጥያቄ አራት ዝምድናን በመቀጠል በኩል ሊኖር የሚገባው ሥርዓት ወይም አደብ እንዴት ነው? መልስ፦ አንደኛ፣ ወንድምንም እህትንም አጎትንም አክስትንም ሌሎች ዘመዶችንም መዘየር። ሁለተኛ፣ ለእነርሱ በንግግርም ሆነ በተግባር ደግ መሆንና እነርሱን መርዳት። ሦስተኛ፣ እነርሱን ማግኘትና ሁኔታቸውንም መጠየቅ ነው።